ትምህርት አርባ ስድስት አንድ ኢየሱስ የመጣው ከማን የዘር ሐረግ ነበር? ከአብርሃም ከይስሐቅና ከያይቆብ የዘር ሐረግ። ሁለት ኢየሱስ የመጣው ከየትኛው የአይሁድ ንጉስ የዘር ሐረግ ነበር? ከንጉስ ዳዊት የዘር ሐረግ። ሶስት ክርስቶስ የምለው የኢየሱስ ስም ትርጉሙ ምንድን ነው? ክርስቶስ ማለት ነብይ፣ ካህንና ንጉስ ማለት ነው። አራት ማርያም በማርገዟ ዮሴፍ ምን አሰበ? ዮሴፍ ማርያም ከሌላ ሰው ጋር የግብረ ሥጋ ግንኙነት እንደፈጸመች አሰበ። አምስት ማርያም ከወንድ ጋር የግብረ ሥጋ ግንኙነት ፈጽማለች? አልፈጸመችም። ስድስት ታዲያ ማርያም እንዴት ልታረግዝቻለች? እግዚአብሔር መንፈስ ቅዱስ ተአምር ስለ ሠራ ማርያም አረገዘች። ሰባት መልአኩ ዮሴፍን በሕልም ምን አለው? መልአኩ ማርያም የጸነሰችው እግዚአብሔር መንፈስ ቅዱስ ተአምር በመስራቱ መሆኑን ተናገረ። ስምንት አማኑኤል የሚለው ስም ትርጉሙ ምንድን ነው? አማኑኤል ማለት እግዚአብሔር ከእኛ ጋር ነው ማለት ነው። ዘጠኝ ኢየሱስ አማኑኤል ተብሎ የተጠራው ለምን ነበር? ምክንያቱም ኢየሱስ ከሰዎች ጋር ሊኖር የመጣ ዳኙ እግዚአብሔር ስለሆነ ነው። ማርያም የመውለጃዋ ጊዜ በደረሰ ጊዜ ወንድ ልጅ ወለደች። ማርያም ወንድ ልጅ ወለደች፣ ሌላ ስፍራ ስለሌለ በጨርቅ ጠቅልላ በከብቶች መመገቢያ ግርግም ውስጥ አስተኛች። ማርያምና ዮሴፍ የሕፃኑን ስም ኢየሱስ አሉት። ኢየሱስ አዳኙ እግዚአብሔር ቢሆንም እንኳን በተወለደበት ጊዜ የተኛው በከብቶች መመገቢያ ግርግም ውስጥ ነበር። ኢየሱስ የተወለደው በየትኛው አገር ነበር? በእስራኤል አገር። ኢየሱስ የተወለደው በየትኛው ከተማ ነበር? በቤትልሔም ከተማ። ኢየሱስ እኛን ከኃጢአት ኃይል ለማዳን ተወለደ። ኢየሱስ እኛን ከሞት ኃይል ለማዳን ተወለደ። ኢየሱስ እኛን ከሰይጣን ኃይል ለማዳን ተወለደ። ልክ እግዚአብሔር ከረጅም ጊዜ በፊት በነቢያቱ በኩል እንደተናገረው መሰረት እንዲያ አድነን አዳኙን ላከ። ልክ እግዚአብሔር በነቢያቱ በኩል ከረጅም ጊዜ በፊት እንደተናገረው አዳኙ ኢየሱስ በዚህ ዓለም ተወለደ። ልክ እግዚአብሔር በነቢያቱ በኩል ከረጅም ጊዜ በፊት እንደተናገረው ኢየሱስ በቤተልሔም ከተማ ተወለደ። ኢየሱስ በቤተልሔም ከተማ በተወለደበት ጊዜ ጠቢባን ሰዎች ወደ ኢየሩሳሌም ከተማ መጥተው ነበር። ማቴዎስ 2 ከ1 እስከ 2 1 በንጉሡ በሄሮድስ ዘመን ኢየሱስ በቤተልሔም ይሁዳ ከተወለደ በኋላ ጠቢባን ከምስራቅ ወደ ኢየሩሳሌም መጥተው የተወለደው የአይሁድ ንጉሥ ወዴት ነው? በምሥራቅ ኮከቡን አይተን ልንሰግድለት መጥተናልና ሲሉ ጠየቁ። ጠቢባኑ የሚፈልጉት ማንን ነበር? እነርሱ የሚፈልጉት የአይሁድ ንጉሥ ያሉትን ኢየሱስን ነበር። ንጉሥ ሄሮድስ ጠቢባኑ የአይሁድን ንጉሥ ለመፈለግ መምጣታቸውን ሲሰማ በጣም ታወከ። ማቴዎስ ሁለት ቁጥር ሦስት ሦስት ንጉሱ ሄሮድስ ይህን በሰማ ጊዜ ታወከ፣ እንዲሁም መላይቱ ኢየሩሳሌም አብራ ታወከች። ንጉሥ ሄሮድስ የታወከው ለምን ነበር? ንጉሱ ሄሮድስ ጠቢባኑ ሊፈልጉት በመጡት የአይሁድ ንጉስ ስልጣኑን እንዳይወስድበት ፈርቶ ነበር። ንጉሡ ሄሮድስ ታውቆ ስለነበር የካህናት አለቆችና የሕግ መምህራን አስጠራ ማቴዎስ 2 ከ4 እስከ ስድስት አራት እርሱም የካህናት አለቆችና የአይሁድ ሃይማኖት መምህራን በሙሉ ሰብስቦ ክርስቶስ የት እንደሚወለድ ጠየቃቸው አምስት እነርሱም በይሁዳ ቤትልሔም ነቢዩ እንዲህ ብሎ ጽፏልና አሉ ስድስት በይሁዳ ምድር የምትገኘው አንቺ ቤትልሔም ከሌሎቹ የይሁዳ ገዦች በምንም አታንሽም፣ የሕዝቤ እስራኤል ጠባቂ የሚሆን ካንቺ ይወጣልና። ንጉሥ ሄሮድስ የካህናት አለቆችንና የሕግ መምህራንን ምን ጠየቃቸው? የአይሁድ ንጉሥ ክርስቶስ የት እንደሚወለድ ጠየቃቸው። የካህናት አለቆችና የሕግ መምህራን ምን ብለው መለሱለት? እነርሱም ክርስቶስ በቤትልሔም እንደሚወለድ ነገሩት። የካህናት አለቆችና የሕግ መምህራን ይህን እንዴት ሊያውቁ ቻሉ? የእግዚአብሔርን መጽሐፍ መጽሐፍ ቅዱስን ስለሚያነቡ፣ እግዚአብሔር በነቢያቱ አማካኝነት ከረጅም ጊዜ በፊት በገባው ተስፋ መሰረት ይህ ንጉስ የሚወለደው በቤትልሔም ነው። ከዚያም ንጉስ ሄሮድስ ጠቢባን ወደ ቤትልሔም ሄደው ንጉሱን እንዲፈልጉ ላካቸው። ማቴዎስ 2 ከ7 እስከ 11። 7 ከዚያም ሄሮድስ ጠቢባኑ በምስጢር አስጠርቶ በማነጋገር ኮከቡ የታየበትን ትክክለኛ ጊዜ ተረዳ። 8 ጠቢባኑም ወደ ቤተልሔም ልኮ ሂዱና ሕፃኑን ፈልጉ፣ እኔም ደግሞ ሄጄ እንድሰግድለት እንዳገኛችሁት ወደ እኔ ተመልሳችሁ የት እንዳለ ንገሩኝ አላቸው። 9 ጠቢባኑ ንጉሱ ያለውን ከሰሙ በኋላ ጉዟቸውን ቀጠሉ። ይህም በምስራቅ ያዩት ኮከብ እየመራቸው ሕፃኑ እስካለበት ድረስ ወሰዳቸው። አስር ኮከቡንም ሲያዩ ከመጠን በላይ ተደሰቱ። አስራ አንድ ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አዩ። ተንበርክከውም ሰገዱለት። ሳጥኖቻቸውንም ከፍተው ወርቅ፣ ዕጣን፣ ከርቤም አቀረቡለት። ጠቢባኑ የአይሁድ ንጉሥ ያሉትን ኢየሱስን ባገኙት ጊዜ ምን አደረጉ? ሰገዱለት፣ ስጦታዎችንም ሰጡት። ጠቢባኑ ለኢየሱስ ስለ ሰገዱ እግዚአብሔር ተቆጥቶ ነበር? አልተቆጣም። ጠቢባኑ ለኢየሱስ ስለ ሰገዱ እግዚአብሔር ያልተቆጣው ለምንድን ነው? ምክንያቱም ኢየሱስ እግዚአብሔር ስለሆነ ነው። ኢየሱስ ፍጹም አምላክና ፍጹም ሰው ነው። ከዚያ በኋላ ጠቢባኑ ወደ ኢየሩሳሌም ተመልሰው ለንጉሡ ሄሮድስ ነገሩት። ማቴዎስ 2:12 አሥራ ሁለት እግዚአብሔርም ወደ ሄሮድስ እንዳይመለሱ በሕልም ባስጠነቀቃቸው መንገድ አሳብረው ወደ አገራቸው ተመለሱ። እግዚአብሔር ጠቢባኑ ወደ ኢየሩሳሌም ተመልሰው ለሄሮድስ እንዳይነግሩት በሕልም አስጠነቀቃቸው። ስለዚህ ጠቢባኑ በሌላ መንገድ ወደ አገራቸው ተመለሱ። ጠቢባኑ ከሄዱ በኋላ እግዚአብሔር መልአኩን ለዮሴፍ እንዲናገር ላከው። ማቴዎስ ሁለት ከአሥራ ሦስት እስከ አሥራ አምስት 13 ጠቢባኑ ከሄዱ በኋላ የጌታ መልአክ ለዮሴፍ በሕልም ተገልጦ ተነስ፣ የምትመለሱበትን ጊዜ እስካስታውቅህ ድረስ ሕፃኑንና እናቱን ይዘህ ወደ ግብጽ በመሸሽ በዚያ ቆይ ሄሮድስ ሕፃኑን ሊገለው ይሻልና አለው። 14 ስለዚህም ዮሴፍ ተነሳ ሕፃኑንና እናቱን ይዞ በሌሊት ወደ ግብጽ ሄደ። 15 በዚያም ሄሮድስ እስከሞተበት ጊዜ ድረስ ኖረ። እዚህም ልጄን ከግብጽ ምድር ጠራሁት በማለት እግዚአብሔር በነቢዩ አንደበት የተናገረው ቃል ተፈጸመ። መልአኩ ዮሴፍን በሕልም ምን አለው? ማርያምንና ኢየሱስን ይዘህ ሽሽ አለው። መልአኩ ንጉሥ ሄሮድስ ኢየሱስን እንዳይገለው ማርያምንና ኢየሱስን ዮሴፍ ወደ የትኛው አገር ይዞ እንዲሄድ ነገረው? ወደ ግብፅ። ዮሴፍ ከእንቅልፉ በነቃ ጊዜ ማርያምንና ኢየሱስን ይዞ ወደ ግብጽ ሄደ። ከረጅም ጊዜያት በፊት ልክ እግዚአብሔር በነቢያቱ አማካይነት እንደተናገረው ኢየሱስ ወደ ግብጽ ተወሰደ። ዮሴፍ ኢየሱስን ወደ ግብጽ ለምን ወሰደው? ምክንያቱም ንጉሥ ሄሮድስ ኢየሱስን ሊገለው ስለፈለገ። ንጉሥ ሄሮድስ ኢየሱስን ሊገለው የፈለገው ለምን ነበር? ምክንያቱም ንጉሱ ሄሮድስ ሌላ ንጉሥ ዙፋኑን እንዲነጥ ቀውስ ስላልፈለገ ነው። ንጉስ ሄሮድስ ኢየሱስን እንዲገድል ያሳሰበው ማን ነበር? ሰይጣን። ሰይጣን ኢየሱስን ለመግደል የፈለገው ለምን ነበር? ምክንያቱም ሰይጣን ኢየሱስ ሰዎችን ከኃጢአት ኃይል እንዲያድናቸው ስላልፈለገ ነው። ምክንያቱም ሰይጣን ኢየሱስ ሰዎችን ከሞት ኃይል እንዲያድናቸው ስላልፈለገ ነው። ምክንያቱም ሰይጣን ኢየሱስ ሰዎችን ከሰይጣን ኃይል እንዲያድናቸው ስላልፈለገ ነው። አንድ ምሳሌ ልንገራችሁ። አንድ ባሪያ አሳዳሪ ብዙ ባሪያዎች ቢኖሩት ባሮቹን ሌላ ሰው መጥቶ እንዲወስድበት ይፈልጋል? አይፈልግም። አንድ ጠንቋይ ብዙ ባሮች ቢኖሩት አንድ ሰው መጥቶ ባሮቹን እንዲወስድበት ይፈልጋል? አይፈልግም። የባሪያ አሳዳሪውም ሆነ ጠንቋዩ ባሮቻቸውን ማቆየት እንደሚፈልጉ ሁሉ ሰይጣንም ሰዎችን ሁሉ ባሮች አድርጎ ማቆየት ይፈልጋል። ሰይጣን ኢየሱስን ሊገል የፈለገው በዚህ ምክንያት ነበር። ሰይጣን በእርሱ ሥልጣን ሥር ያሉትን ባሮቹን ሊያጣ አይፈልግም። ጠቢባኑ ወደ ኢየሩሳሌም ሳይመለሱና ለንጉሥ ሄሮድስ ሳይናገሩ በመቅረታቸው ንጉሥ ሄሮድስ ምን አደረገ? ማቴዎስ ሁለት አሥራ ስድስት እስከ አሥራ ስምንት አሥራ ስድስት ሄሮድስ ጠቢባኑ እንዳታለሉት በተረዳ ጊዜ በጣም ተናደደ ከጠቢባኑ በተነገረው ጊዜ ዕድሜያቸው ሁለት ዓመትና ከዚያም በታች የሆኑትን የቤትልሔምንና የአካባቢዋን መንደሮች ወንድ ልጆች ሁሉ ልኮ አስገደለ። ዐሥራ ሰባት በዚህም በነቢዩ በእርምያስ እንዲህ ተብሎ የተነገረው ተፈጸመ። ዐሥራ ስምንት የልቅሶና የታላቅ ዋይታ ድምፅ በራማ ተሰማ። ራሄል ስለ ልጆቹ አለቀሰች፣ መጽናናትንም አልቻለችም ልጆቿ ሁሉ አልቀዋልና። ንጉሥ ሄሮድስ በቤትልሔም ከተማ ውስጥና በአቅራቢያዋ የሚኖሩ ዕድሜያቸው ሁለት ዓመትና ከዚያ በታች የሆኑት ወንድ ልጆች በሙሉ እንዲገደሉ አዘዘ። ሰይጣን እግዚአብሔር አዳኙን ወደ ዓለም እንደሚልክ አውቋል። ሰይጣን አዳኙ እንደሚመጣና እንደሚያሸንፈው አውቋል። ስለዚህ ሰይጣን ኢየሱስን ሊገለው ሞከረ። ሰይጣን ሄሮድስ ኢየሱስን እንዲገድል ነገረው። እግዚአብሔር አብ ኢየሱስን ጠብቆታል። አሁን እግዚአብሔር አብ ኢየሱስን የጠበቀው ለምን ነበር? ምክንያቱም እግዚአብሔር አብ ኢየሱስ ሰዎችን ከኃጢአት ኃይል እንዲያድናቸው ስለ ላከው ነው። ምክንያቱም እግዚአብሔር አብ ኢየሱስ ሰዎችን ከሞት ኃይል እንዲያድናቸው ስለ ላከው ነው። ምክንያቱም እግዚአብሔር አብ ኢየሱስ ሰዎችን ከሰይጣን ኃይል እንዲያድናቸው ስለ ላከው ነው። እግዚአብሔር ኢየሱስን መጠበቅ ችሏል? አዎን። ንጉሥ ሄሮድስ ኢየሱስን መግደል ችሏል? አልቻለም። ንጉሥ ሄሮድስ ከሞተ በኋላ በድጋሚ ዮሴፍን እንዲያናግር እግዚአብሔር መልአክን ላከ። ማቴዎስ 2 ከቁጥር 19 እስከ 20። 19 ሄሮድስ ከሞተ በኋላ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነሳ ሕፃኑንና እናቱን ይዘው ወደ እስራኤል ምድር ተመለስ፣ ሕፃኑን ለመግደል የሚሹት ሞተዋልና አለው። መልአኩ ዮሴፍን ምን አለው? መልአኩ ዮሴፍን ንጉሥ ሄሮድስ ሞቷል አለው። መልአኩ ዮሴፍን ማርያምንና ሕፃኑን ይዞ ወደ እስራኤል አገር እንዲመለስ ነገረው። ዮሴፍ መልአኩ የነገረውን በመታዘዝ ማርያምንና ኢየሱስን ይዞ ወደ እስራኤል አገር ተመለሰ። ማቴዎስ ሁለት ከ21 እስከ 23 21 ዮሴፍም ተነስቶ ሕፃኑንና እናቱን በመያዝ ወደ እስራኤል ምድር ተመለሰ። 22 ነገር ግን አርኬላዎስ በአባቱ በሄሮድስ ቦታ በይሁዳ መንገሱን በሰማ ጊዜ ወደዚያ መሄድ ፈራ። ጌታ በሕልም ስላስጠነቀቀው ወደ ገሊላ አውራጃ ሄደ። 23 ናዝሬት ወደምትባል ከተማ ሄዶ መኖር ጀመረ። በዚህም በነቢያት ናዝራዊ ይባላል ተብሎ የተናገረው ትንቢት ተፈጸመ። ዮሴፍ ማርያምና ኢየሱስ ወደ ኢየሩሳሌም ተመለሱ። ዮሴፍ ኢየሱስና ማርያምን ወደ የትኛው ከተማ ወሰዳቸው? ወደ ናዝሬት ከተማ። እግዚአብሔር ከዘመናት በፊት በነቢያት አማካኝነት በተናገረው መሠረት ኢየሱስ በናዝሬት ከተማ ኖረ። እግዚአብሔር የተስፋ ቃሉን ፈጽሞ አያፈርስም። እግዚአብሔር ሁልጊዜም ተስፋዎቹን ይፈጽማል።